የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓ ም ዝግጅታችን ጀመረ። በጦርነት በግጭት፣ በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ዛሬ ዓለም አቀፍ የስደተኞች ቀን ነው። ይህንን ቀን ምክንያት በማድረግ የተሰናዳ ዘገባ ይኖረናል። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው ዓለም አቀፍ የስደተኞች ተቋም አኤም በኩል ወደ አገራቸው ለመመለስ መወሰናቸው ተሰምቷል። የካርቱን ስዕሎች ስብስብ የያዘ መጽሐፍ ያሳተመ እንግዳም ለምሽቱ ጋብዘናል። ድምፃዊ ገጣሚ፣ የሙዚቃ መሳሪያ ተጫዋችና አቀናባሪው ሄኖክ ማህሪም አብሮን ያመሻል። እነዚህንና ሌሎች ቅንብሮችን አብራችሁን ቆዩና ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከዘጠኝ ሰዓታት ባነሰ ጊዜ በሚከፈተው የነገው የኢትዮጵያ ምርጫ ላይ አምስት ተጨማሪ የምርጫ ክልሎች ውስጥ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። አምስቱ ድምፅ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምፅ የማይሰጥበት ምክንያት በሶስቱ ሰማያዊ ሳጥኖች በሕገወጥ መንገድ በመከፈታቸው በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቀዋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ አምስት የምርጫ ክልሎች ላይ በነገው ዕለት ድምፅ እንዳይሰጥ መወሰኑን አስታውቋል። ከነዚህም ሶስቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምፅ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምፅ መስጠት ሂደቱ ወደ ጳጉሜ አንድ እንዲዛወር መወሰኑን ገልጸዋል። ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብልቦክሶች ተከፍተው ሰማያዊ ብልቦክሶቹ መከፈታቸው ብቻ አይደለም፣ ውስጣቸው ያለው ደግሞ የድምፅ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ ሶስቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ጽፈናል ምርመራ እንዲደረግ የድምጽ መስጫ ወረቀቱን መክፈት በጣም በሕግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድም አንደኛው ማለት ነው። ተውለደሬ አንድና ሁለት በተመሳሳይ ብሉቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንት ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተውለደሬ አንድና ሁለት ነገ ድምጽ አይሰጥም። ሰስፔንድድ ነው። ሌሎች ነገ ድምጽ የማይሰጥባቸው ሁለት የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት። ግንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም። እሱን ጋ ድምጽ የማይሰጠው የአስፈጻሚዎች እጥረት ነበረ። የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያስተማራ ሲል ስላገኘ ነው ግንደበረት ላይ ድምጽ አናሰጠም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን የትላንትና አንድ የግል እጩ ተወዳዳሪ በኮንስቲቱዌንሲው ላይ ተመዝግቤ ነበረ እና ይህንን ሰርተፍኬቴን ይዤ መጥቻለሁኝ ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር። ስለዚህ እሱ መጠራት ስላለበት ነገላ ወደ ቋግሚ አንድ ከሚሻገሩት መካከል አንዱ ሆኗል ማለት ነው። በተጨማሪም በመተማ በሲቄ አንድና ሲቄ ሁለት የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሚኒኬሽን ኃላፊ ሶሊያና አረጋግጠዋል። ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምጽ መስጫ ወረቀቶች ማሸጊያዎች ባለ መከፈታቸው በሲቄ አንድና ሁለት ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምፅ መስጠት ሂደቱ እንደሚከናወን ተናግረዋል። ድምፅ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን አምስት የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምፅ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል። በኢትዮጵያ ለስድስተኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምፅ መስጠት እንደሚጀመር ቦርዱ አስታውቋል። በጠቅላይ ሚኒስትር አቢይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። መራጮች ሁሉ ድምፆቻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለሥልጣናት የፖለቲካ መሪዎችንና ደጋፊዎቻቸውን እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከምታካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ከዋና ጸሐፊው ቃል አቀባይ ቢሮ ትናንት የወጣው መግለጫ ምርጫው እየተካሄደ ያለው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡም ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ፣ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማኅበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱ ገልጸዋል። ማንኛቸውም ከምርጫው ጋር የተያያዙ ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉቴሬሽ በአጽንኦት ጠይቀዋል። ዛሬ እየታሰበ ያለው የዓለም የስደተኞች ቀን ስደተኞች እየተጋፈጧቸው ስላሉ መከራዎች ርኅራሄና መረዳትን ለማዳበር እንዲሁም ሕይወታቸውን ለማቋቋም በሚያደርጉት መፍጨርጨር ውስጥ ላላቸው ብርታትና ጥንካሬ ዕውቅና ለመስጠት የታሰበ መሆኑን የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ባወጡት መግለጫ ሁከትን ማሳደድና ጦርነትን ለመሸሽ የተገደዱ በሚሊዮኖች የሚቆጠሩ ሰዎችን ድፍረትና ሰብዕና ከፍ የምናደርግበትን የዛሬውን የዓለም የስደተኞች ቀን በዓለም ዙሪያ እያሰቡ ካሉ ጋር ሁሉ እቀላቀላለሁ ብለዋል። መጎሳቁሉን በሰብአዊ እርዳታና ማስፈርን ጨምሮ ለስደተኞች ዘላቂ መፍትሔዎችን ለማግኘት የሚደረጉ ጥረቶችን በእጥፍ የማጠናከር ጥረቶችን የመደገፍ የተቀደሰ ቁርጠኛነታችንን በድጋሚ ያረጋግጣለሁ፣ ብለዋል ፕሬዚደንት ባይደን። አክለው በተጨማሪም ለስደት ምክንያት የሆኑ እየተካሄዱ ያሉ ግጭቶች የሚሰክኑበትን ሁኔታ የሚፈልጉ ዲፕሎማሲያዊ ጥረቶችንም እንደሚያጠናክሩ የአሜሪካው ፕሬዚደንት አስታውቀዋል። ሀገሮች በኮቪድ-19 ምክንያት እገዳዎችን በጣሉበት ሁኔታ ዛሬ ያለው የስደት ቁጥር እጅግ የበዛ መሆኑን ዩኤንኤችሲአር አመልክቷል። በዓለም ዙሪያ ያለው የስደት ቁጥር በአውሮፓ ዓመት 2019 ከነበረበት 79.5 ሚሊዮን እጅግ ከፍተኛ የተባለ ቁጥር ነበር። ባለፈው ዓመት ወደ 82.4 ሚሊዮን ማሻቀቡን ዩኤንኤችሲአር ጠቁመዋል። ከተሰደዱት መካከል ወደ 48 ከመቶ የሚሆኑት ወይም ወደ ግማሽ የሚጠጉት ሕፃናት ወይም ታዳጊ ወጣቶች መሆናቸውንም ረዳት ከፍተኛ ኮሚሽነሩ ጂልያን ትሪግስ ለቪኦኤ ተናግረዋል። ከእያንዳንዱ ስደተኛ ጀርባ የተጨበጠ የመፈናቀል የእንግልትና የመከራ ታሪክ አለ ብሏል። ዩኤንኤችሲአር የዓለም የስደተኞች ቀን መታሰብ የጀመረው ከፍተኛ ኮሚሽነሩ የተመሠረተበትን ሐምሳኛ ዓመት ባሰበበት በአውሮፓ የዘመን አቆጣጠር በ2001 ዓ ም ማለትም የዛሬ 20 ዓመት ነበር። በሌላ በኩል ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ከኢትዮጵያ የተጠናቀረ ሰፊ ዘገባ ከዜናው ቀጥሎ ይቀርባል። በዓለም ዙሪያ ከሁለት ቢሊዮን በላይ የኮቪድ-19 መከላከያ ክትባቶች መሰጠታቸውን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሪፖርቱ አስታወቀ። 178 ሚሊዮን ሰው ለኮሮና ቫይረስ መጋለጡንና አራት ሚሊዮን ሰው በኮቪድ-19 መሞቱንም ማዕከሉ አክሎ ጠቁሟል። በሌላ በኩል ለመጪው የቶኪዮ ኦሊምፒክ ጃፓን የገባ ዩጋንዳዊ አትሌት ኮሮና ቫይረስ እንደተገኘበት አሶሺየትድ ፕሬስ ዛሬ ዘግቧል። ዘጠኝ አባላት ያሉት የዩጋንዳ ኦሊምፒክ ቡድን ከመነሳቱ በፊት ሁሉም የተከተቡ እንደነበርና ሌሎቹ ስምንቱ ቫይረሱ እንደሌለባቸው መረጋገጡን የጠቆመው የኤፒ ዘገባ ስሙ ያልተገለጸው አትሌት ወደ ነጥሎ ማቆያ መግባቱን አመልክቷል። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ከግማሽ ሚሊየን በላይ ቁጥር የሞተባት ሀገር በመሆን ብራዚል ዩናይትድ ስቴትስን ተከትላ ሁለተኛ መሆኗን የሀገሪቱ የጤና ሚኒስትር ማርሴሎ ቄሮጋ ዛሬ ባወጡት ትዊት አስታውቀዋል። ጊኒ ውስጥ ባለፈው የካቲት ተከስቶ 12 ሰው የገደለው የኢቦላ ወረርሽኝ በይፋ መቆሙን የዓለም የጤና ድርጅት ዛሬ አስታውቋል። ድርጅቱ የዛሬውን መግለጫ ያወጣው በዓለም አቀፍ መመዘኛዎች መሠረት የመጨረሻው ተጋላጭ ከተመዘገበባት ቀን አንስቶ ለ42 ቀናት ከጠበቀ በኋላ ነው። የዛሬ ሰባት ዓመት ምዕራብ አፍሪካ ውስጥ ጊኒን ጨምሮ ሦስት አገሮች ውስጥ የተቀሰቀሰውና ለሶስት ዓመታት የቆየው ወረርሽኝ ከ11300 በላይ ሰው መግደሉ ተመዝግቧል። በመጨረሻም ክቡራትና ክቡራን፣ ለነገ ማለዳ የምርጫ ዕለት ቀጥታ ስርጭት መልእክት አለን። የአሜሪካ ድምፅ የአማርኛ ዝግጅት ክፍል ነገ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም ነገ ሰኔ 14 2013 ዓ.ም ከጠዋቱ ሁለት ሰዓት እስከ 3 ሰዓት በኢትዮጵያ የሰዓት አቆጣጠር ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ ቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ኸርትዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብ ሳይታችንና በማኅበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይቻላል። አዳዲስ መረጃዎችን በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማዋችሁ ሶሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀዳሚው ዘገባችንን እለፍ። የተባበሩት መንግስታት የስደተኞች ድርጅት ባወጣው የዘንድሮ ሪፖርት ባለፈው ዓመት በጦርነት በግጭትና በደረሱባቸው የሰብአዊ መብቶች ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን አስታውቋል። ይህም አሃዝ ከዚያ አንድ አመት በፊት እንደ አውሮፓውያን የቀን አቆጣጠር በ2019 ዓ ም ከተመዘገበው ጋር ሲነጻጸር በአራት በመቶ የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ቀያቸውን ጥሎ ለመሰደድ የሚገደዱ ሰዎች ቁጥር ከአመት ወደ አመት እየጨመረ ሲመጣ የአሁኑ በተከታታይ ለዘጠነኛ አመት መሆኑንም ድርጅቱ አመልክቷል። ዛሬ ቀኑ የዓለም አቀፍ ስደተኞች ቀን የሚከበርበት እንደመሆኑ ቀዳሚ ዘገባችን ከዚሁ ጋር የተያያዘ ነው። አዲስ አበባ የሚገኘው ዘጋቢያችን ገልሞ ዳዊት ከላይ በተዘረዘሩት ምክንያቶች ቀያቸውን ጥለው የተሰደዱትን አነጋግሮ ተከታዩን ዘገባ አሰናድቷል። የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ባለፈው ጥቅምት መጨረሻ ትግራይ ውስጥ የተከሰተውን ቀውስ ተከትሎ ክልል ውስጥ ይኖሩ የነበሩ የኤርትራ ስደተኞችን ሁኔታ ለማጣራት ወደ ሰሜን ትግራይ ተንቀሳቅሶ ነበር። ሰሜን ትግራይ ውስጥ የነበሩ ሽመልባና ሕጻጽ የስደተኞች መጠለያ ሰፈሮች በጦርነት መውደማቸውንና በሁለቱ ሰፈሮች ውስጥ ተጠልሎ ከነበሩ 20 ሺ በላይ ስደተኞች 9 ሺ የሚሆኑትን ብቻ ማግኘቱን ገልጾ ነበር። ኤልዛቤት አስላንድ የዩኤንኤችሲአር የኢትዮጵያ ቅርንጫፍ ቢሮ ቃል አቀባይ ድርጅታቸው አሁንም በኢትዮጵያ ስለሚኖሩ የኤርትራ ስደተኞች ስጋት እንዳለው ተናግራለች። አስላንድ ድርጅታቸው ከሁለቱ ካምፖች ጠፍተዋል ያሉት ስደተኞች የት እንዳሉ የመለየቱን ስራ ከኢትዮጵያ መንግስት ጋር አብረው እየሰሩ መሆኑን ጠቅሰው፣ በእስካሁኑም በሽሜልባና በሕጻጽ ይኖሩ የነበሩ 11ሺ የኤርትራ ስደተኞች መመዝገባቸውን ለቪኦኤ አረጋግጠዋል። በሌላ በኩል የኢትዮጵያ መንግስት አሁንም በሁለቱ ሰፈሮች ውስጥ ይኖሩ የነበሩ የኤርትራ ስደተኞችን እየመዘገበ መሆኑን የስደተኞችና ስደተኞች ተመላሽ የኤጀንሲ ዋና ዲሬክተር አቶ ተስፋይን ጎበዛይ ለአሜሪካ ድምጽ ተናግረዋል። ላለፉት አራት አምስት ወራት የማጓጓዝ ስራዎች እየሰራ ነው የነበረው። አዲስ አበባም ሌሎችም ቦታዎች ላይ ምዝገባ ያካሄድንባቸዋሉ። ሁለቱ የስደተኛ ካምፖች ችግሩ ከመከሰቱን በፊት ለመዝጋት መንግስት የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ይህም ከዓለም አቀፍ መርህና በስታንዳርድ አንጻር ትክክለኛ ቦታ ላይ እየተመገነቡ ስላልሆኑ ማለት ነው። ነገር ግን ያንን ለማሳካት ሳንችል በመሀል ይሄ ግጭት ተከሰተ። በዛም ኦፕሬሽኑን የስደተኛ አገልግሎት መስጠት የሚያዳግት ሁኔታ ተከሰ ተከስቶ ነበር። ሁለቱ ካምፖች ላይ ማለት ነው። ሽመልባ እና ህጻጽ። ህጻጽ በረሃ ላይ የሚገኝ ካምፕ ነው የነበረው። በአጠቃላይም ለስደተኛ የምናደርገውን ስራም ሆነ ለስደተኞቹ የማይመች ቦታ ላይ ነው የነበረው። የውሃ እጥረት፣ የወባ እንዲሁም ደግሞ ከፍተኛ የሆነ ሙቀት ስራውን አስቸጋሪ አድርጎት የነበረ በመሆኑ ስደተኞችን በተለያየ ጊዜ ከዛ አካባቢ ወደ ሌላ እንዲቀየሩ ጥያቄ ያቀርቡ ነበር። ሽመልባ ደግሞ ከድንበር በሀያ ኪሎ ሜትር ርቀት ውስጥ ነው ያለው። በዓለም አቀፍ ህግ መሰረት አንድ ስደተኛ ካምፕ ከድንበር እስከ ሀምሳ ኪሎ ሜትር ቢያንስ መራቅ አለበት ይላል። ስለዚህ እሱም ማንም ያሟላል ነበር። በዚህ ምክንያት ነው ሁለቱ ካምፖች እንዲዘጉ የመንግስት ፍላጎት የነበረው በፊትም ማለት ነው። አሁንም በዛ እቅዳችን መሰረት ቀጥለል እንዳልኩት ቁጥሩን በሚመለከት አጠቃላይ መግለጫ እንሰጣለን ከተወሰነ ጊዜ በኋላ። ማይ አይንና አዲሃሮሽ መጠለያዎች ውስጥ ለሚገኙ የኤርትራ ስደተኞች በቂ ሰብዓዊ ድጋፍ እየቀረበላቸው መሆኑን አቶ ተስፋውን አክለው ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አሃዛዊ መረጃ ኢትዮጵያ ውስጥ ከመቶ ሰባ ሺህ በላይ የኤርትራ ስደተኞች እንደሚገኙ የሚያሳይ ሲሆን ስደተኞቹ ትግራይ፣ አፋርና አዲስ አበባ ውስጥ እንደሚኖሩ የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ዲሬክተር ለቪኦኤ ገልጸዋል። መንግስት የስደተኞቹን ደህንነት ለመጠበቅ እየሰራ መሆኑን ቢናገርም ስደተኞቹ ግን በተለይ በቅርቡ ኢትዮጵያ ውስጥ እየተከሰተ ያለው ሁኔታ ለደህንነታቸው አዝጊ መሆኑን ይናገራሉ። ለስድስት ዓመታት ኢትዮጵያ ውስጥ መኖሩን የተናገረ አንድ ስሙን መግለጽ ያልፈለገ ኤርትራዊ ስደተኛ በተለይ ትግራይ ውስጥ ጦርነት ተከስቶ መጠለያዎቹ ከተዘጉና ስደተኞች ከተበተኑ ወዲህ ለኤርትራ ስደተኞች ከድርጅትም ሆነ ከመንግስት ድጋፍ ማግኘት አስቸጋሪ እንደሆነባቸው አመልክተዋል። በካምፕ ላይ በነበርንበት ጊዜ እየዩዝ ኦርጋናይዜሽን ብለን በኦርጋናይዜሽን ስታይ የሆነ ነገር ታገኛለህ፣ ፍትህን ታገኛለህ ማለት ነው ኢት ዋዝ ላይክ ፋይን እንትን ከመፈጠሩ በፊት ማለት ነው ያችን ያለ ኩነታት ከመፈጠሩ በፊት የጠየቀው ነገር ታገኛለ ማለት እነሱ ስጠይቅ ሁሌ ሌጋል በሆነ መልኩ ላይክ በዩኒቲ በኦርጋናይዜሽን በሁሉም ነገር እንደዚህ ክሪኤት አድርገ ስጠየቅ ይመለስልሃል የሆነ ነገር አንተ የምትፈልገ ነገር ይመለስልሃል ከዛ በኋላ ግን አፍተር ደ ባትል ነው ዋን ካን ኬር ሲ በቃ ማለት አንተ እንጻጽ ላይ የነበረ እዛ ከአዳሀሪሽ ከማያይኒ የወጡ ሰዎች ተበትና ነው የምትነረው። እና ስጠይቅ ደግሞ በላይክ ባንክ ነው ነው በኦርጋናይዜሽን ማለት በዩኒቲ ከሆነ እንጂ የአንድ ኢንዲቪድዋል ጥያቄ አይመለስም። ማን ይመልስልሃል? ኢቭን በኦርጋናይዜሽን አሁን ዉድ ቢ ቬሪ ዲፊካልት ቢኮዝ ጠዋራ ኦርጋናይዜሽን የነሳር ኦርጋናይዜሽን የሚባል አሁን ኢዝ ለነሱ ማገኘት ይከብዳል። ምን ተስፋ አላችሁ ታዲያ? የእኛ ተስፋ ሰላም ነው። ሰላም ካገኘ በኋላ የምትጠይቀው ነገር ታገኛለህ። ምክንያቱም አሁን ሀገሪቱ በዚህ ሁኔታ ያለች የምጠየቅልህ ወይም የምትጠይቀው ነገር የለም። ሰላም ካገኘ ግን ሁሉም ነገር ይመለሳል ማለት ነው። ስለዚህ ፎፊቸር እንደዚህ ከቀጠለ እና ይሄ በጣም ከባድ ነው። በዚህ ሲትዌሽን ብዙ ፖለቲካ ያለበት እንትን የእኛ ፊቸር እንደዚህ ነው ወይ እንደዚህ ይሆናል ብለህ ዲሳይድ ማድረግ ቬሪ ዲፊካልት ማለት አሁን እኛ የምንኖረው እኮ በቃ ከሌሎች ውጭ ካሉ ቤተሰብ ለምን ነው የሚነሱ ከላኩልህ የሆነ ነገር በቃ ትበላለህ። ካተላከ ግን በቃ መኖረን ኢትስ ቨሪ ዲፊካልት ማለት። ለዚህ አቤቱታ አቶ ተስፋ ንጎ በዛይ መልስ ሰጥተዋል። አጠቃላይ ያው በተከሰተው ችግር ምክንያት ብዙ ነገሮች ለተወሰነ ጊዜ ቢሆን አስቸጋሪ ሆኖ እንደነበረ ይታወቃል። ከዛ ውጭ ግን ስደተኞቹ በተለየ ምንም የደረሰባቸው እንግልት መሆንም የአገልግሎት መስተጓጎል የለም። በካምፖቹ ላይ አገልግሎት እየሰጠን ነው። ትምህርት ጀምረዋል። ሁሉም አገልግሎቶች ወደ ቦታቸው ተመልሰዋል። እና ምንም የተለየ ከዚህ ከሕግ ማስከበር ዘመቻው በኋላ በተለየ ሁኔታ የተከሰተ ምንም ነገር የለም። አገልግሎትም የተቋረጠባቸው የለም። ተገንና መጠለያ ፍለጋ ከሀያ ስድስት ሀገሮች ወደ ኢትዮጵያ የገቡ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሶማሌ፣ አፋር ና አዲስ አበባ የተጠለሉ አንድ ሚሊዮን የሚጠጋ ቁጥር ያላቸው ስደተኞች እንደሚገኙ አቶ ተስፋውን ተናግረዋል። ኢትዮጵያ የበዛ ቁጥር ያላቸው ስደተኞች የሚጠለሉበት ብቻ ሳትሆን ከራሷም የሚሰደዱ ከምስራቅ አፍሪካ ሌላኛዋ ስደት ምንጭ ሀገር እንደሆነችም ይነገራል። ለምሳሌ በሁለት ጎረቤት ሀገሮች ሱዳንና ኬንያ ውስጥ እስከ 80 ሺ ትውልድ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት ሀስ ይጠቁማል። እነዚህ ትውልድ ኢትዮጵያውያን ስደተኞች እንደያሉበት ሀገር የተለያዩ የኑሮና ሌሎች ውጣ ውረዶች እንዳሉባቸው ይናገራሉ። ጌታውን ሼቱ ናይሮቢ ውስጥ ለ9 ዓመታት ኖሯል። በተለያዩ ስራዎች የሚተዳደረው ጌታሁን ከቅርብ ጊዜ ወዲህ የኑሮ ጫና እያየለ መምጣቱን ይናገራል። ስደተኞች ላይ እየደረሰ ያለው ጫና በአሁኑ ሰዓት ይህ ተብሎ ተነግሮ የሚያልቅ አይደለም። ያው ዩኤንኤችሲአር እና የኬንያ መንግስት በሚያደርጉት ስምምነት ስደተኛ ከዚህ በኋላ መግባት የለበትም በሚለው፣ በኮቪድ ምክንያት ሰውን መውጣትና መግባት በመከልከሉ ብዙ ነገሮች አሉ በአሁኑ ሰዓት ምክንያቱም በአሁኑ ሰዓት ስደተኛ ገብቶ መመዝገብ አይችልም። እዚህ ላሉትም ሀገር እየተሰጠ አይደለም። ፕሮሰሳቸውም እየተንቀሳቀሰ አይደለም። እያንዳንዱ ኤምባሲዎችም እየሰሩ አይደለም። በአሁኑ ሰዓት ከሚገርም በጣም ብዙ ጫና አለ እና ዩኤንኤችሲአር ካለ ኢንፎርሜሽን እየመዘገበ አይደለም። አዲስ ምዝገባ አቁመዋል ሙሉ ለሙሉ በጣም ብዙዎች አሉ ሳይመዘገቡ ተቸግረው ተደብቀው ያሉ ያሉ ከኮሮናው የበለጠ አሁን በጣም ብዙ ጭንቀት ውስጥ ሰው እየገባ ያለው የተባበሩት መንግስታት ድርጅት የኬንያ ቢሮ ሁለቱን ግዙፍ መጠለያዎች ማለትም ለዳብና ካኩማን በሁለት ሳምንት ውስጥ የመዝጋት መርሃ ግብርን እንዲያቀርብ የኬንያ አገር ውስጥ ጉዳይ ቢሮ ባለፈው መጋቢት 15 2013 ዓ.ም አዞ ነበር። ዘግየት ብሎ ግን የኬንያ ጠቅላይ ፍርድ ቤት ጣልቃ ገብቶ የመጠለያዎቹ መዘጋት ለአንድ ወር እንዲዘገይ ውሳኔ ቢያሳልፍም፣ የኬንያ አገር ውስጥ ጉዳይ ሚኒስቴር ከዩኤንኤችሲአር ጋር አደረግኩ ባለው ስምምነት ሁለቱ ሰፈሮች በሰኔ 2022 እንዲዘጉ አቅጣጫ መቀመጡን ገልጸዋል። በሁለቱ የኬንያ የስደተኞች ሰፈሮች ውስጥ ከ410 ሺህ በላይ ስደተኞች የሚገኙ ሲሆን ስደተኞቹ የኬንያ መንግስት ውሳኔ እንደሚያሳስባቸው ይናገራሉ። የአንድ ልጅ አባት የሆኑት ትውልድ ኢትዮጵያዊ ስደተኛ አቶ መልካው ሴነሊ በደዳብ መጠለያ ላለፉት 15 ዓመታት ቆይተዋል። ወላ አማ አብን ኬኛ ገረ ሁለ ዱራት ሉ ማ ዩኤኒ ታነ ታነጀኔቱ መታው ጅራ ኢሳኔ በእውነት የተባበሩት መንግስታት የሚያሳልፍብንን ውሳኔ ተቀምጠን እየተጠባበቅንን የሚመጣብን ነገር ምንም አናውቅም። የተባበሩት መንግስታት ካምፖቹን ይዘጋል የሚል ነው እየተነገረ ያለው። ያኔ የሚወስዱትን እርምጃ ነው የምንጠባበቀው። ወደ አገር ግቡ ካሉን ወደ ሆነ ቦታ መሄዳችን አይቀርም። በግሌ ለራሴ መፍትሄ ይሆናል ብዬ ያስቀመጥኩት የለም። ምክንያቱም ልጅ ቤተሰብ በእጄ ላይ ያለ ወደ ናይሮቢ እንዳልሄድ አያሳልፉኝም። ወደ ሶማሊያ እንዳልሄድ ያለው ሁኔታ እሱም አስፈሪ ነው። ወደ ሀገር እንዳልመለስ የሀገራችን ሁኔታ በጣም አስፈሪ ነው ለኛ። ስለዚህ አስቸጋሪ ነው። የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከውሳኔው በኋላ እዛው ኬንያ ድረስ ሄደው ከፕሬዚዳንት ኡሁሩ ኬንያታ ጋር ተማክረው ነበር። ሚያዝያ 21 2013 ዓ ም ኬንያ ቤተ መንግስት ውስጥ በተደረገው ውይይት ላይ የተገኙት የአገር ውስጥ ጉዳይ ሚኒስትር ፍሬድ ማቲያንጊ የአገሪቱ የስደተኞች መጠለያዎች ቋሚ መኖሪያ ሊሆኑ እንደማይገባ ለኮሚሽነር ግራንዲ ተናግረዋል። ከምስራቅ አፍሪካ ማኅበረሰብ አባል አገሮች ተሰደው ኬንያ ውስጥ ለተጠለሉ ስደተኞች የሥራና የመኖሪያ ፍቃድ እንደሚሰጥ ቃል ገብተዋል። ኬንያውያንና የኬንያ መንግሥት የስደተኞቹ ጣፈንታ እስኪለይ ድረስ ለተገን ጥያቄዎች ሲያደርጉ የነበሩ ድጋፎችን እንዳያቋርጡ ከፍተኛ ኮሚሽነር ፊሊፖ ግራንዲ መጠየቃቸውን ድርጅቱ ገልጾ ነበር። ይሁን እንጂ የዛሬ ዓመት በሰኔ 2002 ማለት ነው። ደዳብና ካኮማ ስደተኞች መጠለያዎችን ስለመዝጋቱ መዝጋቱ ሂደት ለስደተኞች በቂ ማብራሪያ አለመደረጉን ስማቸው እንዳይገለጽ የጠየቁ አንድ በደዳብ የኢትዮጵያ ስደተኞች ማህበረሰብ አባል ይናገራሉ። መሪን አዳት ሊገጌፈሙ እንጅሩ ከኑማ ሚዲያ ረጥ አርጊኑ ፊ ሳበ ካና ስደተኛው ጋር የተደረገው ምንም ውይይት የለም። ሁሉንም ከመገናኛ ብዙሃን ነው የምንሰማው። በደዳብ ስደተኛ ሆኖ የሀገሩ መታወቂያ ያላቸው እንዲሁም የሀገሩ ዜጋ ሆነውም የስደተኞች መታወቂያ ያላቸው አሉ። ስለዚህ እነኚህን የመለየቱ ሂደት ይከናወናል ተብሎ ነበር። የተለያዩ ቅድመ ሁኔታዎችም እንደሚፈጸሙ ተነግሮ ነበር። ነገር ግን እስካሁን የተከናወነ ምንም የለም። ዛሬ በአውሮፓ አቆጣጠር ጁን 20 ወይም በኢትዮጵያ ሰኔ 13 የዓለም ስደተኞች በተባበሩት መንግስታት የሚታወሱበት ቀን ነው። ዩኤንኤችሲአር ጄኔቭ ከሚገኘው ዋና መስሪያ ቤቱ ትላንት ባወጣው መግለጫ በ2021 ዓ ም ከየአካባቢያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን መድረሱን ገልጸዋል። ይህ የዘንድሮው አሐዝ ከባለፈው ዓመት በ4 በመቶ መጨመሩንና ከ82.4 ሚሊዮኑ 26.4 ሚሊዮን ሰዎች ወደ አገራቸው መመለስ የማይችሉ መሆናቸውን ከፍተኛ ኮሚሽነር ፊሊፖ ግራንዲ ጠቅሰው የዓለም መንግስታት ለሰላም እንዲተጉ ጥሪ አቅርበዋል። ኢትዮጵያ፣ ሱዳን፣ የሳይል አውራጃ አገሮች፣ ሞዛምቢክ የመን፣ አፍጋንስታንና ኮሎምቢያ ውስጥ የተከሰቱ ቀውሶች እየተፈናቀሉ የሚሸሹ ሰዎች ቁጥርን በ2.3 ሚሊዮን እንዲያሻቅብ ያደረገ መሆኑን ዩኤንኤችሲአር በመግለጫው አመልክተዋል። ዘንድሮም ሶሪያውያን፣ ቬኔዙዌላውያንና አፍጋኒስታውያን በስደት ከ1 እስከ 3 ያለውን ደረጃ ሲይዙ በ2011 ዓ.ም የተመሠረተችው ደቡብ ሱዳንም ዜጎቿ በስደት የሚኮበልሉባት ከአፍሪካ ቀዳሚ ሀገር መሆኗንም ዩኤንኤችሲአር አክለው ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት፣ አዳማ። ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 ዓመት እድሜ በታች ሲሆን ከ28 በመቶ ደግሞ ከ15 እስከ 29 ዓመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ መሆኑን ጥናቶች ያሳያሉ። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎ ሜትሮችን በማቋረጥ በተለያዩ ሀገራት የስራ እድል ፍለጋ ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግር ይጋለጣሉ። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም አይ ኦ ኤም በኩል ለመመለስ መወሰናቸው ተሰምቷል። የደንገረመው እነዚህን ወጣቶችና በኢትዮጵያ የዓለም አቀፍ የስደተኞች ተቋም አይ ኦ ኤም ውስጥ የስደተኞች መልሶ ማቋቋም ብሔራዊ መርሃ ግብር አባል የሆኑትን እስከ ዳር ጤናዬን አነጋግራ ተከታዩን አሰናድታለች። የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የአስረኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው አመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን ሁለት መቶ ብር ብቻ ይዘው እንደተነሳ ይናገራል። አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበለ የመማር ነገር ሲስተዋጎል ሁለተኛ ያው ድህነት ከዛ እሱ ነገር ሲደመር፣ በቃ ምንም ስራ የለም። ቤተሰብ ጋር ጠላጦች መቆየት የሆነ ብዙ አስቤዛ ያስፈልግ ይሻል። ካደግሽ በኋላ ብዙ ነገር ማለሙ እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ ሰው ጊዜ ሁለት መቶ ብር ብቻ ነ ያለ ስደት ሳውዲች ሄዳል ተባለ። እኔ መሄድ ብቻ ነ ያለብኝ ማዲ ይሄዳሉ። ብዙ በየቦታው አለ። በየ እያንዳንዱ ወጣት አይምሮ ውስጥ አለ ቁጥር

ለኑሩ ሳይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡ የሚሰጡና ተንከባካቢነት መሆናቸው ነው። ከዚህ ወደ አባብሎ አንከባቡ አጠጥቶ አብዝቶ ምቅም ከሆነ አቅሞ የሚሰጣ ከሆነ አጠጥቶ ብር ሰርቶ ሰጥቶ በቃ ልክ ፋዘር ማዘር እንደዛ። መንገድ ላይ አሁን አለ አይደል የኪስ የሚባል ነገር አለ። የኪስ ትሰጠኛለህ እንዲ ብዬ እደውለዋለሁ። አሁን ከዚህ ተስማማ ማለት መጀመሪያ ይታገፍ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል። ቢያንስ ሁለት መቶ ሶስት መቶ አምስት መቶ አንድ ሺ ብር ይሰጣል። ይሄ ይህ ካልተሰጠ ብር የሌለው ሰው አይሄድም። ስንት ብር ነው የሚሰጡህ መጀመሪያ? ከዛ ስትወጣ አንተ ለምሳሌ ስንት ብር ተሰጠ? እኔ አምስት መቶ ብር ተሰጥቻለሁ። በአምስት መቶ ተስማምቼ ማለት ነው። ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት አይኤም ውስጥ መግባቱን ያስረዳል። ያጋጠመኝ ነገር አለ ያው ረሃብ አንድ ጉዞ ያው የእግር ጉዞ ታፋር ጋር መጋጀት መጣላት ያው ይሄ ነው። በቃ ያ ነገር ዘርዘብ ያጨርሰውን በጣም ብሶቲ ነው። ይሄን በደንብ ገርፎት አልጠፍቱ ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ። ማለት ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን። ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን ቁም ካሉ መቀመጣችን በቃ እነሱ አዘዝሽን ትሰሪያለሽ። ከነሱ አዘዝሽን ካልሰራሽ ያው መመታት ነው፣ የሆነ እርምጃ ነገር። ስያ ወሰንኩ ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባው፣ ወደዚህ አይ ኦ ኤም ድርጅት ማለት ቀጥታ አምልቼ ሰባት ሰዓት አካባቢ ላይ ምርቀና ምናምን ይዟል። እነሱ ባህር ቀጥታ ንጭናለን እያሉ ነው። ከዛ ሳያዩ አመለጥናቸው። ከዛ ወደ ድርጅቱ ቶሎ ማታ ገባን፣ ናቃሸው ነው። ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስራ አጥነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ሕይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮሞኛ ክፍል እንዲህ ገልጿል። ከኢትዮጵያ ሰላሳ ሁለት ሺ ብር ቤተሰቦች ይላኩላቸው፣ ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብሮ የሚሰሩት ኢትዮጵያውያን ናቸው። ከሶማሌዎቹ ጋር በመሆን ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ በዓለም አቀፍ የስደተኞች ተቋም መጠለያ ካምፕ ውስጥ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በ አይ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ አስራ ዘጠኝ አመቷ ሉባባ ሰኢድ ናት። ሉባባ ረዥሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሀብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች። ደላሎቹ በጣም ያስፈራራሉ። ከዛ ባህሩን ተሻገርን ሀዋሽ ነው የሚባለው የ የህዝብ ማጠራቀሚ ሀዋሽ ይባላል። ዝም ብሎ የሆነ ድንኳን ነገር አስመስሮ ሰጥቶ ከዛ የሚቀበሉን

እንደዛ ሲሆን እንግዲህ እኔንም ነገር ሊሆን አለው ብለሽ አልሰጋሽም? እስቲ ምን ነበር የሚሰማኝ? ሴቶቹ እንደዛ ሲደረጉ ማይቀርልኝ ብዬ አስባለሁኝ። እኔ ማይቀርልኝ ሳይ ማን የሚለግኝ እንዲዛውነኝ እላለሁኝ። ብቻ ለሆነ ለምናለሁኝ አልሐምዱሊላህ። እንደዚው ብቻ ተቀምጬ በነበረ ከዛው እሱ ጋር ቢለራዋ ተቀብጬ በነበር ምንደርስ ነበር፣ ግን ወዲ ጠፋሁኝ። ይህን መሳይ ህይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላ ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ትናገራለች። ፖሊሶቹም ከዓለም አቀፍ የስደተኞች ተቋም አይኦኤም ጋር እንዳገናኟት ነው የምታስረዳው። በዓለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፍቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር ሁለት ሺ እስከ ታህሳስ 2013 ዓ ም ባለው ጊዜ ውስጥ ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከእነዚህ ውስጥ ሀያ ስድስት ሺ አምስት መቶ አርባ አንዱ እድሜያቸው ከ25 ዓመት በታች የሆናቸው ወጣቶች ናቸው ይላሉ። አይወይም ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስ ና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህም ተመላሾች በአብዛኛው መጡት ከታንዛኒያ፣ ከጅቡቲ እንዲሁም የመ- እንዲሁም ከተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት ተመላሾች የሚመጡባቸው ሀገራት ናቸው። በዚህ አመት ደግሞ የመጀመሪያው ስድስት ወራት እንኳን ብንመለከት ከአንድ ሺህ በላይ የሚሆኑ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ አይወል ውጤታ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳዑዲ አረቢያ ብዙ ኢትዮጵያውያን ቦት ይደረጋሉ። እም በሁለት ሺህ ሀያ እንዲሁ በአውሮፓውያን አቆጣጠር ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው ሲገቡ ምዝገባ አካሂዶ እነዚህ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከሀያ አምስት ዓመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር ለመጥቀስ ወደ ሀያ ስድስት ሺ አምስት መቶ የሚሆኑት እንዳልኩት ከሀያ አምስት እና ከሀያ አምስት ዓመት በታች የሆኑ ወጣቶች ናቸው። በዚህ አመት ደግሞ ሁለት ሺ ሀያ አንድ በመጀመሪያው ስድስት ወራት ብቻም ከአስራ ስምንት ሺ በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳውዲ አረቢያ ሪፖርት ተደርገው ሲመጡ አይወን ገባ ማድረግ ችሏል። ዓለም አቀፉ የስደተኞች ድርጅት በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከ ዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጥነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ። ዋናው ነገር መመለሱ ሳይሆን ሀገር ውስጥ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሶ ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴነብል ወይም ደግሞ ዘለቄታዊ እንዲሆን የመልሶ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን የማውስራዊ እንዲሁም የስነ ድጋፎችን ያካትታል። ምን ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራቴች ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ከመላሾች ሀገራቸው ከገቡ በኋላ መሊሰው የሚቋቋሙበትን መንገድ እናመቻቻለን። ተመለስ መላሾች በግል የሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ ላይ እንገኛለን። እነዚህን ስራዎች በመንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያገዙናል እና ከእነሱ ጋር በመተባበር ነው የምንሰራው የመልሶ ማቋቋም ስራ ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር በጣም ወሳኝ ነው የሚሆነው። የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የአርባ አምስት ሺህ ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ አልሀምዱሊላህ እዚህ ማሳ ማጣሁኝ ስራ ድል ትንሽም ቢሆን ስራ ድል ፈጠሩ ሱቅ ቸራቸር ሁን ይሆ ፈጣሪስ ካል ይደኛል ይህ ነው እንግዲህ ያለን፣ ያው አለ አይደል እዛው ቤት ኪራውንም ልብሱንም እንግዲህ ችለናል። አይምሮያችንም አረፍ ብሏል። አሁን ለሚሄዱ ሰዎች ምን ትላለህ? ረኒያ ሲዱ ነው ምኑ ጭራሽ አሁንማ አሰና ላይ ችግር አለ የመለኝ ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም እራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩም ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ አንድ ሺህ የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋ።

Could I sit Oh, it's Kasta. ወደ ተከታዩ ዘገባ እንለፍ። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምፀት ይዘት ያላቸውን የካርቱን ስራዎች በማውጣት የሚታወቀው የካርቱን ስዕል ባለሙያ አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎቹን ስብስብ የያዘ መጽሐፍ ከሰሞኑ ለገበያ አቅርቧል። ፈንጠዚያ የተሰኘው ይህ መጽሐፍ ከ150 በላይ በሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን የፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። በዚህ ስራው ዙሪያ ከአለማየሁ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል። ሙሉ ስሜ አለማየሁ ተፈረን፣ ነዋሪነት ለንደን ነው። ሙያዊ ካርቱኒስትና አኒሜተር ነው። የመጀመሪያ ስራ ይመስለኛል፣ በመጽሐፍ መልክ ካርቱን ሲወጣ፣ እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው። እንዴት አሰብከው? አይ እንግዲህ ይሄ የልጅነት ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁም እንደሚሰራ ይታወቃል። ናይንት ሰብን ላይ ሀገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊደ ሄጄ ስለነበረ እዛ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ብዙ ደግሞ ያለውኝ ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ እገባው ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው፣ ብዙም አደጋ ነበረው። አስራ ምናምን ዓመት አሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል። ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም፣ ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው? ይ አርቲክል እያለው ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን፣ የአስትሪክስ መጽሐፎች እያየሁ ስላደግኩኝ በቃ ያ በጣም ይሰባይ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ኖር ኢማጂኔቲቭ ነው ከሌሎች የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ ምን አይነት ነበር እሱ እንግዲህ አርስኩል ፈርስ ያለ ለህዝብ አርት አካባቢ ያለው ሰው ነው በዛ ጊዜ አርስኩል ፈርስ ላይ የአመታዊ መጽሄቱን ውስጡ ያሉትን ካርቱኖች የሰራሁትን ነበር ከዛ በኋላ ግን ለንደን ከሄድኩ በኋላ ብዙ መጽሐፎች ላይ ለሰዎች ሰዎች ይሰራታለ ቀረኞችም የሌላ ዜጎች የሀበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢለስትሬሽኖች አሉ እነዚህ የፖለቲካ ልስራዎቹ ግን ሚኒመም አስራ ስድስት አመት ገደማ የፖለቲካው ላይ ሰርቼበታለሁ ለፐብሊኩ ወደ አንድ ሺህ አምስት መቶ ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ። እስኪ ሞር ለጠቂቅ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሄት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው። በተለይ በእኛ ሀገር የተለመደውና የአንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው? ቀደም ስት በቤስ ጠቂኛ ያልነገርኩሽ አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳትሜያለሁ በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይህኛው ግን ህብረተሰቡም ለረጅም ጊዜ በሰራሁት የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታን እንዳርዱ በኢትዮጵያ፣ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖርህ እያነጻጸርክ ልትነግረኝ ነገኝ ትችላለህ። እዛ ጋር በነስ ሁሉም ካርቱኒስቶችን ካርቱኒስቶች በነፃነት የሚፈልጉት የሚሄዱበት ሀገር ነው። ያ ነገር ለተወሰነ ስጵያ ማንም ሰው እንጆ ያድርጉት ከሀሳብ ተለዋውጠሽበት ያልፋል ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሙር ሰውየን በሚያበሳጨው ሁሉ መልኩ የሚሰራበት ቆንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ የኖርኩት ሀያ ምናምን አመትና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አየውም እንደ ቁም ነገርም አየውም፣ እንደ ኦፊሴ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ እሚያይ አይን አለ። ብዙ የካርቱኒ ልፋቶች እና ድካሞች እና ምን ያህል ጠንካራና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስ እንደ እነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ፣ ወይ ለስር ይዳርጋሉ። አደጋዎች ያጋጠማሉ፣ በካርቱን ስራ በሚሰሩ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይ፣ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር ሞር የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥሞኛል። ስ የሚያስደነኛል ጥሩ ሀገር ስለሆነ ያው በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ የነሱ አካባቢ ማልሄድበት የሚሰጡኝ ሲሶች አሉ። ሌሎች ሰዎች በምክር መልክ አይ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ የነመሳለች ቦታ ይዘ ና የሚሉ ሀሳቦች ነበሩ። ወደ አስመረከው መጽሐፍህ ፈንጠዝ እያለመልስህና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱት? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎችስ ተካተዋል ወይ? በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰርፋቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስ ያፈጠጡ እንደሆኑ የሚያሳዩ ወደኋላ የሰሩ ሰዎች አሉ። ካሉቶች ሰዎች በቀላሉ አንድስታንድ የሚያረጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ያለምድ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የተነከረ መጽሐፍ ይሆናል። ብዙ ሺ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርጉጠ ነው። ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? አዎ አሉ። ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘርግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል? እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ቁርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡ ደግሞ ጠቁም ያለውኝ ደፓርትስ የሚቀጠለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አደርጋለሁ። አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮቹ ስም በጣም አመሰግናለሁ። እሺ፣ በጣም ነው የማመሰግነው ስለጋብዛችሁኝ። ስመኝሽ የቆየና እንግዳዋን እናመሰግናለን። ተከታዩ ዘገባችን የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው እንግዳ አድርገን ጋብዘንላችኋል። ሄኖክ መሐሪ ይባላል። ድምፃዊ ገጣሚ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። አዝማች በተሰኘ አዲስ የሙዚቃ አልበሙን መነሻ አድርገን ስለ ሙዚቃ ሕይወቱና ተያያዥ ጉዳዮች ሀሳቡን ያጋራን ዘንድ ጋብዘነዋል። ሀብታሙ ስዩም ነው ፕሮግራሙን ያዘጋጀው። ሄኖክ ማሃሪ አንድም ብዙም የሆነ የኪነጥበብ ሰው ነው። ውብ ሙዚቃዎችን ያቀነቅናል። ማኅበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል። የተለያዩ የሙዚቃ መሳሪያዎችን ይጫወታል ያቀናብራልም። ከወንድሞቹ ጋር ሆኖ የመሠረቱት ማሃሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 7ኛ አልበም እና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም በዚህ ሳምንት አቅርበዋል። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመከተል መፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ፣ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን፣ በመዝሙር እንደዚህ፣ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ ይመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር። ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታ በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባና የእነሱም ተጽዕኖ አለው በእርግጥ ግን ከበባችን ነው፣ አይ ቲንክ በአጠቃላይ ከበባችን ይመስለኛል፣ አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው። እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዚያ የተማርከው ግን ጥብቅና ነባሪ ሙዚቃ ዘርፍ የሚባለውን ክላሲካል ሚዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ አይከብድም ነበር ወይ? የያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለው እና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መሮች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት። ምርጫ የለውም። ግን ምንድን ነው የምለው ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው ከህፃንነታቸው ጀምሮ የነ ሞዛርትን ቤቶቨንም የሌሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ የትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈት ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ የጃዝ ሙዚቃን ይሰማ ነበር። የነ ስቲቪ ወንደርን የነ ቦብ ማርላይን ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና የኢትዮጵያ ሀገራችንም እነ ጋሽ ማሙድን ማሙድን እነ ጥላሁንን አስቴርን እየሰማን ነው ያደግነው። ስለዚህ ተቀላቅሎ፣ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው? እንዳልኩ ነው ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበትን ማቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ ግን በብዙ ነገሮች በሮ የጠበበ ነው ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለእና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም። ከሁለቱ ሽፍት ማድረግ ማለት ነው። እምባና ሳቅ ተደባልቀው እናውቃለን። ቀምሰናቸው ከፍዝቁን አይተነው 抓散了分。 አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን የፈለግከው? በጣም ጥሩ ጥያቄ ነው ሀብታሙ። መጀመሪያ ሙዚቃ ቱል ነው ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን፣ ወይ ዘናም ያደርገንን ሴኪላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ያደግነው እኔም ወንድሞቼም በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን መጽሐፍ ቅዱስ እያነበብን ያደግነው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደ ሰብእናም ቀርጸውናል። እኔ ሙዚቃ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰር መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይት የሰውን መንፈስ ያነቃል፣ በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ ነው መልዕክት መልዕክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነው እና እሱ ነው ይመስለኛል ይህን ናይት ቅርጽ እንዲኖረው ያደረገው ሙዚቃ ይህን ከነሳ ነው አይቀር በአዝማች አልበሙ ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል በተወሰነ መንገድ ግብረገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው ለአንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ያህል በምህ የመፈለግ ምክንያት ምንድን ነው? እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው። እኔ ጋ እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ሄዳሉ ብዬ የጻፍኩት አንድም ዘፈን የለም ግን ከዚህኛው አልበሜም በፊት ሰባት ዘጠና ላይም ያሉት መልእክቶች፣ እንደውም ብዙ ልጆች ጓደኞች ይነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪ ብዬ ነው የማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬናል። ሁላችንም ውስጥ አለ፣ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ፣ ሁላችንም ውስጥ ያሉትን ሀሳቦች ነው ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ከኛ ማህበረሰባዊ ችግር ደስታ ሀዘን ጉዞ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው እኔ ለህዝቤ ነው ይህን መልእክት የማስተላልፈው በቋንቋ ስለዚህ የሚሰማኝ ህዝብ አለ የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው በእኔ አተያይ በእኔ መነፅር እንዲያይ አደርጋለሁ ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ ኮንትሪቢዩት ግን ማድረግ አለብን ሁላችንም ሰአሊውን በስዕሉ ተዋናዩን በትወናው የሚጽፈውን በመጽሐፉ ሙዚቃችንም ይሄን ነገር መናገር አለበት ይህን ተሸክሞ መድረስ አለበት ብዬ አምናለሁ በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው I'm not going to ሀብታሙ ስዩም እና እንግዳው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የመሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደን አደሩ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው ኤልያስ አስማሪ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የሳምንት ሰው ይበለን። መልካም ምሽት። sit down